A economia ኢትዮጵያ ከረዥም ዓመታት በኋላ የካፒታል ገበያ እንደገና ለማቋቋም በዝግጅት ላይ ትገኛለች። ገበያውን የሚያቋቁመው የአዋጅ ረቂቅ ከሚኒስትሮች ምክር ቤት ወደ የሕዝብ ተወካዮች ምክር ቤት የተላከ ሲሆን ጉዳዩን የሚከታተሉ ባለሙያዎች የአዋጅ ረቂቁ በቅርብ ጊዜያት ይጸድቃል ብለው ይጠብቃሉ። በኢትዮጵያ ብሔራዊ ባንክ የካፒታል ገበያ ጉዳዮች አማካሪ የሆኑት አቶ አሰፋ ሱሞሮ ለዶች ቨለ እንደተናገሩት ረቂቁ አዋጅ ሆኖ ሲጸድቅ የኢትዮጵያ ካፒታል ገበያ ባለስልጣንን ያቋቁማል። ባለስልጣኑ በተራው በመንግስትና በግሉ ዘርፍ ጥምረት የካፒታል ገበያ እንዲቋቋም ፈቃድ ይሰጣል። በኢትዮጵያ የካፒታል ገበያን ለመመስረት የሚያስፈልጉ መሰረታዊ ተቋማት አሉ። ተቋማቱን ሬኮግናይዝ ያደርጋል። በተለይ በዋናነት የካፒታል ማርኬት ኦቶሪቲ የሚባለው የካፒታል ገበያ ተቆጣጣሪ ባለስልጣንም አውቶማቲካሊ ሬኮግናይዝ ያደርጋል እና ያ ተቋም ይቋቋማል ማለት ነው። እሱ ከተቋቋመ ሌሎች፣ ለምሳሌ የሴኪሪቲ ኤክስቼንጅ፣ ስቶክ ማርኬት የምንለው ይሄ ትሬዲንግ ፕላትፎርም እሱም እንደ ካምፓኒ የሚቋቋመው እሱም ፈቃድ የሚሰጥ ተቋም ነው። በገበያ የሚሳተፉ የገበያው ተዋናዮችን በሙሉ የሚቆጣጠር ፈቃድ የሚሰጥ ገበያዋን ፍትሃዊ፣ በጣም ግልጽ እና ውጤታማ የሚሆን ገበያ እንዲመሰረት የሚያደርግ ተቋም ነው። እስካሁን ድረስ በኢትዮጵያ ውስጥ የስቶክ ማርኬት ወይም የካፒታል ማርኬት እንዳይኖር ያደረገው አንዱ ነገር ምንድን ነው? የሕግና የቁጥጥር ማዕቀፍ ፍሬምወርክ ወይም ተቋም አለመኖሩ ነው። ስለዚህ የአዋጁ ዋና እኔ ብዬ የሚለው ይሄ የተቆጣጣሪ ባለስልጣኑ መቋቋም፣ ከዛ በኋላ ደግሞ ስቶክ ማርኬቱ ምንድን ነው ኤክስቼንጅ ይቋቋማል በመንግስት እና በግሉ ሴክተር ትብብር ማለት ነው። ከዛ በኋላ ሌሎች የካፒታል ማርኬት ኢንተርሚዲየ ኢንቨስትመንት ባንክ፣ ብሮከሮች፣ አድቫይዘሮች፣ ፈንድ ማኔጀሮች እንዴት ከካፒታል ማርኬት ኦቶሪቲ ፈቃድ አግኝተው በገበያው ላይ እንዴት ፓርቲሲፔት እንደሚያደርጉ የሚያወጣቸው ብዙ መመሪያዎች አሉ። ይህ ባለስልጣን ኢትዮጵያ የሚኖሯትን የካፒታል ገበያዎች በሙሉ የመቆጣጠር ኃላፊነት ተጥሎበታል። በግብይቱ ለሚሳተፉ ወገኖች ፈቃድ የሚሰጠውም ረቂቅ አዋጁ በህዝብ ተወካዮች ምክር ቤት ሲጸድቅ የሚቋቋመው የኢትዮጵያ ካፒታል ገበያ ባለስልጣን ይሆናል። ለመሆኑ ካፒታል ገበያ ምንድን ነው? ዶክተር አብዱ ሰኢድ በኢስታንቡል ዩኒቨርሲቲ ሲቲ የዓለም አቀፍ ፋይናንስ እና የስቶክ ኤክስቼንጅ ጥናት ባለሙያ ናቸው። አንድ የአክሲዮን ወይም ደግሞ ይሄ ኢኩዊቲ ሴኪሪቲ የምንለው አይነት የካፒታል ምንጭ አለ። ያ ማለት አክሲዮኖቹን በመሸጥ ወይም የባለቤትነት መብትን በማግኘት የሚመጣ ማለት ነው። አንድ ሰው ካምፓኒ ይኖረዋል። ያን ካምፓኒ ሲያቋቁም የባለቤትነት ድርሻዎች ይኖሩታል። እራሱ ብቻ ሊሆን ይችላል ባለቤት ወይም ደግሞ አምሳ ፐርሰንቱን ለሆነ ሰው ሊሸጥ ይችላል ወይም ለሆነ ድርጅት ሊሸጥ ይችላል። የአምሳ ፐርሰንት ገዝቶ የመጣ ሰው ለምሳሌ እዛ ድርጅት ውስጥ የአምሳ ፐርሰንት የባለቤትነት ድርሻ ይኖረዋል ማለት ነው። ያ ማለት እንግዲህ ከዛ ከሀምሳ ፐርሰንቱ የአክሲዮን ሽያጭ የሚገኝ ገቢ አለ። የአዲሱ ኢንቨስተር ወይም አዲሱ ባለቤት የሚያበረክተው የገንዘብ መጠን ለዛ ለካምፓኒ ወይም ለድርጅቱ አንድ አንድ የካፒታል ምንጭ ሆነ ማለት ነው። በሁለተኛ ደረጃ ደግሞ የቦንድ ወይም ደግሞ የእዳ ሰነዶች ይኖራሉ። በእዳ ሰነዶች የምናገኘው የካፒታል ምንጭ ይኖራል። ያ እዳ ደግሞ ምንድን ነው የሚሆነው? አበዳሪዎችን በመፈለግ ለወደፊቱ በዚህ በዚህ የወለድ መጠን በአመት ውስጥ ወይ በስድስት ወር ውስጥ በሶስት ወር ውስጥ የምከፍለው ብር አበድሩኝ ብሎ አንድ ድርጅት ወይም መንግስት ሊሆን ይችላል፣ ወይም ደግሞ ድርጅቶች ሊሆኑ ይችላሉ የገንዘብ ምንጭ የሚያገኙበት አካሄድ ነው ማለት ነው። ስለዚህ እነዚህን ዴት ሴኪሪቲስ እና ኢኩይቲ ሴኪሪቲስ በመሸጥ የምናገኘው ገቢ ይኖራል። ከዛ ደግሞ ያንን የገዛነውን አክሲዮን ወይም የገዛነውን ቦንድ ምናለት ሸጠን ካሽ ወይም ደግሞ ጥሬ ገንዘብ የምንፈልግበት ሁኔታ ሊፈጠር ይችላል። ስለዚህ ያንን አክሲዮን ወይም ደግሞ ቦንድ የምንሸጥበት ወይም ደግሞ ገዢዎችን የምናገኝበት ፕላትፎርም ወይም ቦታ የካፒታል ገበያ ሊባል ይችላል ማለት ነው። ስለዚህ የካፒታል ገበያ ባጭሩ ምንድን ነው የሚሆነው? ገዢዎችንና ሻጮችን የሚያገናኝ ተቋም በቦታም ሊሆን ይችላል ወይም ኤክስቼንጅ የምንለው ስቶክ ኤክስቼንጅ ወይም ደግሞ ፕላትፎርምም ሊሆን ይችላል። በኢንተርኔት ኦቨር ካውንተር የምንለው ኤሌክትሮኒካሊም ሽያጩና ግዢው በኤሌክትሮኒክ መስመር ሊተገበር ይችላል ማለት ነው። ዶክተር አብዱ እንደሚሉት ከዚህ ቀደም ባንኮችም ሆኑ የተለያዩ ኩባንያዎች ሲቋቋሙ አክሲዮን የገዙ ዜጎች የሚገበያዩበት ስርዓት ሳይኖር መቆየቱ ትልቅ ክፍተት ነበር። በተለይ የባንኮች ወይም የተለያዩ ተቋማት አክሲዮኖች የገዙ ዜጎች መልሰው መሸጥ ሲፈልጉ ትክክለኛ ዋጋቸውን የሚያውቁበት ስርዓት እስካሁን አልነበረም። አንድ ድርጅት ይቋቋማል። ያን ድርጅት ለማቋቋም ካፒታል ያስፈልጋል። ያን ካፒታል ለማግኘት ለህብረተሰቡ ወይም ለድርጅቶች አክሲዮን በምንሸጥበት ጊዜ ያንን አይፒኦ ወይም ደግሞ የመጀመሪያ የአክሲዮን ሽያጭ እንለዋለን ማለት ነው። ከዛ የምንሰበስበውን ገንዘብ እንግዲህ ድርጅቱን የምናንቀሳቀስበትና የምናስፋፋበት ገቢ ያገኘን ማለት ነው። ባንኮችም ሲቋቋሙ እንደዛ ሆነው ትልልቅ ድርጅቶችም አሁን ብቅ ብቅ እያሉ ያሉ ድርጅቶችም በእንደዚህ አይነት መልኩ እየተቋቋሙ ነው ማለት ነው። ይህኛው ግን የካፒታል ማርኬት የምንለው ሰከንደሪ ማርኬት የሚል አጠራር ይኖረዋል፣ ወይም ዳግማዊ ገበያ ልንለው እንችል ይሆናል። ይህ ምንድን ነው? ከፕራይመሪ ማርኬት ወይም ከመጀመሪያው ገበያ የሚለየው ከዚህ በፊት በአክሲዮን ደረጃ ድርጅቶች ሲቋቋሙ የተሸጡ አክሲዮኖችን ከእንደገና ለሽያጭ እንዲቀርቡ ገዢዎችን እና ሻጮችን የሚያገናኝ ቦታ ወይም ደግሞ የሚያገናኝ የገበያ መስመር ነው ማለት ነው። በኢትዮጵያ ውስጥ አክሲዮን አንድ ሰው ከገዛ በኋላ ለመሸጥ ከፈለገ ከዛ ድርጅት መውጣት ፈለገ፣ ብሩን ሊፈልገው ይችላል፣ ለሌላ ጉዳይ ሊያውለው ይችላል። ያንን የሚያደርግበት አሰራር ለረዥም ጊዜ አልነበረም። ይህ ገበያ አለመኖሩ ግን እስከ ዛሬ የአንድ ስቶክ ወይም የአንድ ሼር ዋጋ ስንት እንደሆነ ትክክለኛ ፌር ፕራይሱ ወይም ማርኬት ፕራይሱ በትክክል ምን እንደሆነ ስንት እንደሆነ የምናውቅበት መንገድ ረዥም ጊዜ አልኖረም ማለት ነው። ገዥና ሻጭን የሚያገናኝ ፕላትፎርም ወይም ገዥና ሻጭን የሚያገናኝ መስመር አለመኖሩ ለዚህ ኢንቨስትመንት እንዳይስፋፋና ሰዎች እየገዙ የሚሸጡበትን ድርጅቶችም ደግሞ በተቻለ መጠን ማሳፊያዎችንና ፕሮጀክቶችን የሚደግፉበትን አይነት መስመር ለረዥም ጊዜ አላገኙም ነበር። ይህ ግን የካፒታል ማርኬት ከመጣ በኋላ እነዚህን አይነት እድሎችን ይፈጥራል የሚል ግምት ይኖረኛል። የአዋጅ ረቂቁ ሲጸድቅ በተቆጣጣሪው ባለስልጣን ፈቃድ ተሰጥቶት ግብይት ያከናውናል ተብሎ የሚጠበቀው የኢትዮጵያ ሴኩሪቲስ ኤክስቼንጅ የተባለ ተቋም ነው። በዚህ ተቋም ውስጥ የኢትዮጵያ መንግስት እስከ 25 በመቶ ድርሻ ሊኖረው ይችላል። አቶ አሰፋ እንደተናገሩት የተቀረው 75 ከመቶ የውጭ ባለ ውረቶችን ጨምሮ በግሉ ዘርፍ የሚያዝ ይሆናል። ፐብሊክ ካምፓኒ ነው የሚሆነው። እንደ አክሲዮን ኩባንያ ነው የሚቋቋመው። ስለዚህ የተለያዩ ኢንቨስተሮች አሉ ይህንን ኤክስቼንጅ በባለቤትነት የሚይዙ ማለት ነው። ረቂቅ አዋጁ ላይ የተቀመጠው በመንግስት እና በግሉ ዘርፍ ትብብት የሚቋቋም የአክሲዮን ኩባንያ ነው። የመንግስት ድርሻ ከሀያ አምስት ፐርሰንት አይበልጥም ይላል። መንግስት እስከ ሀያ አምስት ፐርሰንት በባለቤትነት የሚይዘው የመንግስት እና የግሉ ዘርፍ አክሲዮን ኩባንያ ነው። ስለዚህ ወደ ሰባ አምስት ፐርሰንት የሚሆነውን የግሉ ዘርፍ ነው የሚይዘው። የግሉ ዘርፍ ግለሰቦች ሊሆኑ ይችላሉ ታርጌት ካምፓኒዎች ሊሆኑ ይችላሉ። ኢቨን የውጭ ሀገር ካምፓኒዎች ራሳቸው፣ የውጭ ሀገር ኢንቨስተሮች ራሳቸው ይህንን ሴኪሪቲ ኤክስቼንጅ በባለቤትነት መያዝ ይችላሉ። ኢንቨስት በማድረግ ማለት ነው። ስለዚህ ሰባ አምስት ፐርሰንቱ የውጭ ሀገር ኢንቨስተሮች፣ ኢትዮጵያውያን ዜጎች፣ ግለሰቦች፣ ተቋማት፣ የግል ወይም ደግሞ ሌሎች ተቋማት ኢንቨስት ያደርጋሉ። ስለዚህ የአክሲዮን ኩባንያ ነው። ስለዚህ ሼርሆልደሮቹ፣ የአክሲዮን ባለቤቶቹ በሙሉ ይህንን ኤክስቼንጅ በባለቤትነት ይይዛሉ ማለት ነው። የኢትዮጵያ ሴኪሪቲስ ኤክስቼንጅ በይፋ ስራ ሲጀምር በትንሹ ሀምሳ ኩባንያዎች ሊመዘገቡ ይችላሉ ተብሎ እንደሚጠበቅ አቶ አሰፋ ተናግረዋል። በተለይ በአክሲዮን ሽያጭ የተቋቋሙ ባንኮች፣ የመድን አቅራቢ ኩባንያዎችና በተለያዩ የንግድ ስራ ላይ የተሰማሩ ተቋማት ተጨማሪ የስራ ማስኬጃ ገንዘብ ለማሰባሰብ አሊያም በግብይት ስርዓቱ መመዝገብ ከሚያስገኘው ጥቅም ተቋዳሽ ለመሆን ሊመዘገቡ ይችላሉ። ካምፓኒዎች ወደዚህ ኤክስቼንጅ መጥተው ገንዘብ ካፒታል ሬይዝ የሚያደረጉበት ፕሮሰስ ነው። ሲያደርጉ ገንዘብ ሬይዝ ያደርጋሉ። ቢዝነሳቸውን ኤክስፓንድ ለማድረግ ሊሆን ይችላል ሌላ ካምፓኒ ለመያዝ ሊሆን ይችላል፣ አኳየር ለማድረግ ሊሆን ይችላል። የተለያየ ሞቲቭ ይኖራቸዋል። ካፒታል ምንድን ነው ማሳደግ የሚፈልጉበት በእነኛ ምክንያት ወደዚህ የሚመጡና ቢት ያደርጋሉ። አንዳንድ ጊዜ ደግሞ ምንም ካፒታል ሳያስፈልጋቸው ኤክስቼንጅ ላይ የሴኪሪቲ ኤክስቼንጅ ላይ ሊስት ደግሞ በራሱ የሆነ የሚሰጠው ሬፑቴሽናል እንትን አድቫንቴጅ ስላለ ቢት ያደርጋሉ። ሬይዝ የሚያደርጉት ካፒታል ሳይኖር ምናልባት ወደፊት ደግሞ ሬይዝ ሊያደርጉ ይችላል። በአሁኑ ሰዓት በኢትዮጵያ ውስጥ በጣም ብዙ ካምፓኒዎች ኦልረዲ በሼር ካምፓኒ መልክ ተቋቁመዋል። አሁን ሁሉም ባንኮች፣ ሁሉም ኢንሹራንሶች እና ሌሎችም ካምፓኒዎች ለምሳሌ ውሃ ወይ ደግሞ የቢራ ካምፓኒዎች እንደዚህ በአክሲዮን መልክ ተቋቁመዋል። ስለዚህ ስለዚህ በአክሲዮን መልክ የተቋቋሙ ካምፓኒዎች ሬጉሌትድ መሆን አለባቸው እና እነሱ ሊስት ሊሆኑ ይችላሉ። በእርግጥ ሊስት አስገዳጅ አይደለም። ተቆጣጣሪ ባለስልጣኑ በሚቆጣጠርበት መንገድ እነኚህ ካምፓኒዎች ይቆጣጠራል። ግን ሊስት በፈቃደኝነት መጥተው ራሳቸውን ሊስት ምንድን ነው ራሳቸውን በሴኪሪቲ በኤክስቼንጅ ላይ የሚያስመዘግቡበት ሂደት ነው። ስለዚህ ሁሉም ባንኮች ኤክስፔክት ይደረጋሉ፣ ሁሉም ኢንሹራንሶች ኤክስፔክት ይደረጋሉ፣ ሌሎችም የኢትዮጵያ አየር መንገድ የኢትዮጵያ ቴሌኮም ሹገር ኮርፖሬሽን ከፓወር ጋር የተያዙ ካምፓኒዎች እነ ሁሉ ትልልቅ የግል ካምፓኒዎችም ሴክዩሪቲ ኤክስቼንጅ ላይ ራሳቸውን ማስመዝገብ ከፈለጉ እነሱም ካምፓኒዎች ሊሆኑ ይችላሉ። እና በእኛ አስተሳሰብ ሀምሳና ከዛ በላይ የሆኑ ካምፓኒዎች ሊስት ሊያደርጉ ይችላል አት ሊስት ግን በኢትዮጵያም ከአንድ ሺህ በላይ የሚሆኑ አክሲዮን የሸጡ ብዙ ካምፓኒዎች አሉ ም አክሲዮን የሸጡ ካምፓኒዎች ወደ አክሲዮን ገበያ መጥተው ሊመዘገቡ ይችላሉ ብለን ነው የምናስባል። በኢትዮጵያ የግሉ ክፍለ ኢኮኖሚ አቅም ውስን፣ በገበያው ያለው ሚናም የተገደበ ነው። ይህ የግሉን ክፍለ ኢኮኖሚ ጠንካራ ሚና የሚፈልገው የካፒታል ገበያ በኢትዮጵያ ምን ይፈይዳል የሚል ጥያቄ ያጭራል። ዶክተር አብዱ የኢትዮጵያ መንግስት በፋይናንስና ና የኢኮኖሚ ዘርፎች ተግባራዊ ማድረግ የጀመራቸውን ማሻሻያዎች እንዲሁም አገሪቱ አሏት የሚሉትን እምቅ አቅም እየጠቀሱ ፋይዳ ሊኖረው እንደሚችል ያስረዳሉ። የግል የፋይናንስ ተቋማት ለረዥም ጊዜ አቅማቸው ያን ያህል የነበረና ብዙም ደካማ የነበሩና አሁን አሁን ጥሩ እንቅስቃሴዎች እየታዩ ቢሆንም የመንግስት ተቋማት ኢኮኖሚም በከፍተኛ ሁኔታ የተቆጣጠሩበትና የፋይናንስ ስርዓቱንም በዋናነት የያዙበት ጊዜ እንግዲህ የምናውቀው ነው ማለት ይቻላል እና አዲሱ የጠቅላይ ሚኒስትር አብይ አህመድ አገዛዝ ከመጣ በኋላ የሚታዩ እንግዲህ አንዳ ግሉ ለግሉ ክፍለ ኢኮኖሚ የሚደረጉ ማበረታቻዎችና አንዳንድ መንገዶችን እንደዚሁም ደግሞ እድሎችን የመክፈት አይነት ነገሮች እያስተዋል ነው። ብዙ አይነት መመሪያዎች እየወጡ ነው። የግሉን ክፍለ ኢኮኖሚ ሊያበረታቱ የሚችሉ ብዙ አይነት እንቅስቃሴዎችም እያየን ነው ማለት ነው። ስለዚህ እነዚህን ከግምት ውስጥ በማስገባት እንግዲህ ሀገሪቱንም ያላትን ፖቴንሻል ለረጅም ጊዜ ወይም ለወደፊቱ ያለውን የማደግ አቅምና ያለንም ደግሞ ኢኮኖሚ እና የሰው ኃይል አቅም የካምፓኒ ምርቶችን ወይም ፕሮዳክቲቪቲ፣ እነዚህ ነገሮች ከግምት ውስጥ ካስገባን ከባንኩ ጎን ለጎን የፋይናንስ አቅምን እናሰባስበታለን ብለን የምናስበው አንዱ የፋይናንሻል ሴክተሩ ነው፣ ወይም ደግሞ የባንክ ብድር ነው። በዛ ብቻ ሳንገደብ ለረዥም ጊዜ ኢንቨስትመንት ለማጠናከር እና ለማስፋፋት በባንክ ብድር ላይ ብቻ ተንጠልጥለን የምናሳካው ነገር ላይሆን ስለሚችል የካፒታል ማርኬት ማቋቋም አስፈላጊ ሆኖ ይታያል ማለት ነው። ስለዚህ በእኔ አስተሳሰብ ምንድን ነው ኢትዮጵያ ምስራቅ አፍሪካ ውስጥ ኢኮኖሚያቸው በተነጣጣሪነት ጠንካራና አቅማቸው ትንሽ ጠንከር ያሉ ድርጅቶች እና የቢዝነስ ኢንቫይሮንመንት ባት ሀገር ነች ብዬ ነው የማስበው እና እነዚህ ነገሮች በስፋት ለመቀጠል እና በተለይ ሎንግ ተርም የሆኑ ኢንቨስትመንቶችን ለማበረታታት የካፒታል ማርኬት ምስረታ ትልቅ አስተዋጽኦ ያበረታል ብዬ እገምታለሁ። የአፍሪካ ሀገራት በርከት ያሉ የካፒታል ገበያዎች ባለቤቶች ቢሆኑም ጥንካሬያቸውም ሆነ ኢኮኖሚያዊ ፋይዳቸው እዚህ ግባ የሚባል አይደለም። በጎርጎሮሳዊው አስራ ዘጠኝ መቶ ሀምሳ አራት ዓመተ ምህረት የተቋቋመው የናይሮቢ የአክሲዮን ገበያ እድሜ የጠገቡ ነው። ዶክተር አብዱ እንደሚሉት ኢትዮጵያም ለእንዲህ አይነቱ ገበያ አዲስ አይደለም አልቻለችም። ምንም እንኳ ብዙ ሰው ባያውቀውም እንደ ኤሮፓውያን አቆጣጠር በአስራ ዘጠኝ ሃምሳ ስድስት አካባቢ በኢትዮጵያ የአክሲዮን ገበያ እንደነበር ጥናቶች ያሳያሉ። ባይዘወይ ከዚያ በኋላም ደግሞ በአስራ ዘጠኝ ስልሳ አምስት እንደዚህ አዲስ አበባ የአክሲዮን ግብይት ቡድን የሚል ስያሜ ያለው እንደዚሁ የአክሲዮን ገበያ ነበር። ግን ያው እነዚህ የአክሲዮን ገበያዎች ብዙም ያልተደራጁና የህግ ድጋፍ የላቸውም። የሰው ሀይል አቅርቦታቸው ዝቅተኛና ከቨሬጃቸው ወይም ደግሞ ሽፋናቸውም በጣም ዝቅተኛ ስለነበር በጊዜውም ባለው ሁኔታ ጊዜውም በጣም ረዥም ጊዜ ስለነበር በጊዜው ባለው ሁኔታ እዚህ ግባ የማይባሉ ነበሩ። የካፒታል ገበያ የሰለጠነ የሰው ኃይል፣ የደረጀ የኢንፎርሜሽን ቴክኖሎጂ መሰረተ ልማትና ጠንካራ የሕግና ቁጥጥር ማዕቀፍን ይሻል። ዶክተር አብዱ በመጪዎቹ ወራት ስራ የሚጀምረው የካፒታል ግብይት ስኬታማ ይሆን ዘንድ ሊሰሩ ይገባል ከሚሏቸው አበይት ጉዳዮች መካከል አንዱ ይኸው የሰለጠነ የሰው ኃይል ጉዳይ ነው። ያው ለረዥም ጊዜ በዚህ የገበያ ስርዓት ውስጥ ስላላለፍ የሰለጠነ የሰው ኃይል እንደዚህ ባለሙያዎችን ማፍራት ምናልባት በቲዎሪ ደረጃ ሊሆን ይችላል የተለያዩ ሀገሮች ሰርተ የመጡ ሊሆን ይችላሉ እንጂ በአገራችን በሚመለከት ባለው የኢኮኖሚ ማዕቀፍ ባለው የፋይናንስ ማዕቀፍ ባለው የንግድና የተለይ ኢንቨስትመንት ማዕቀፎች ላይ አተኩሮ የሰሩ ድርጅቶችም ሆኑ ግለሰቦችን ማግኘት በጣም አስቸጋሪ ነው የሚሆነው እና ከአሁኑ እነዚህን ቅድመ ሁኔታዎችን ማሟላት በዘርፉ ላይ ያሉ ባለሙያዎችን ማዘጋጀት ማሰልጠንም ሊሆን ይችላል፣ ወይም ደግሞ ትምህርት መስጠት ሊሆን ይችላል። እንደዚሁም ደግሞ ለሀገራችን በተገቢ ሁኔታ አሁን ባለንበት የኢኮኖሚ ሁኔታ እንዴት አትራፊ የምንሆንበትና ጠቃሚ የሚሆንበት ሁኔታ የሚያጠኑና ይህን ነገር ተግባራዊ የሚያደርጉ ባለሙያዎች ያስፈልጉናል ማለት ነው። ሌሎች እንደዚሁ የማክሮ ኢኮኖሚ ሁኔታዎችም አሉ። እንግዲህ የካፒታል ማርኬት በጣም ውስብስብ ነው። ሶክ ፕራይስ ወይም ደግሞ የአክሲዮን ገበያ የሚወጣውና የሚወርደው በተለያዩ ማርኬቱ ላይ በሚፈጠሩ በሚረጩ መረጃዎች፣ አዎንታዊ የሆነ መረጃ በሚኖር ጊዜ የአክሲዮን ገበያው የሚያድግበትና የሚረጋጋበት ሁኔታ ይፈጠራል። በሌላ አቅጣጫ ደግሞ አሉታዊ የሆኑ ዜናዎች፣ አሉታዊ የሆኑ መረጃዎች በሚሰራጩበት ጊዜ ደግሞ ማርኬቱ የኢንቨስተሮችን ኮንፊደንስ ሊያሳጣው ይችልና የስቶክ ማርኬት የሚዋዥቅበትና የሚወድቅበት ሁኔታ ሊኖር ይችላል ማለት። አቶ አሰፋ የቴክኖሎጂ እና የሰለጠነ የሰው ኃይል እጦት ፈተና ሊፈጥሩ እንደሚችሉ ይስማማሉ። ቢሆንም በእርሳቸው አባባል ግብይቱን ከመጀመር የሚያግዱ አይደሉም። በተለይ የውጭ ባለውረቶች በኢትዮጵያ ሴኪሪቲስ ኤክስቼንጅ እንዲሳተፉ መፈቀዱ ዘርፉ የዳበረውን ቴክኖሎጂ ከእጁ ለማስገባት በሂደትም ባለሙያዎችን ለማሰልጠን መንገድ እንደሚከፍት አቶ አሰፋ አስረድተዋል። ቴክኖሎጂ እና ኢንፍራስትራክቸር ትልቅ ቻሌንጅ ነው ሊሆን የሚችለው። ግን ደግሞ የምንድን ነው? የሴኪሪቲ ኤክስቼንጅ ለመጀመር ግን የግድ ሶፊስቲኬትድ የሆኑ ቴክኖሎጂዎች አስገዳጅ አይደሉም፣ ግዳጅ አይደሉም። ሲጀመር ባለው ቴክኖሎጂ አሁን አንድ ኮምፒውተር ይህ ምንድን ነው? የኦቨር ደ ካውንተር ፕላትፎርም ፕላትፎርም አለ። እና እሱ በጣም ሶፊስቲኬትድ ያልሆነ ባሉት ቴክኖሎጂዎች ነው። አንድ ኮምፒውተር ላይ ምኝም ሴኪሪቲዎችን ሬጅስተር አድርጎ ካምፓኒዎችን ሬጅስተር አድርጎ የምትሄድበት የምትጀምርበት ሂደት አለ ማለት ከባድ ያልሆነ ማለት ነው። ምክንያቱም አሁን ዛሬ ላይ የደረስንበት የሴኪሪቲ ኤክስቼንጅ ቴክኖሎጂ ኦቨር ዘ ዩር በብዙ ኢንቨስትመንት ሪሰርች ነው እዚህ ላይ የተደረሰው። እና የሌሎች ሀገሮች ኤክስቼንጆች ምስረታ ስትመለከት ታሪካቸውን ወደኋላ ሄደ አሁን ባሉበት ሁኔታ አይደለም የተመሰረቱ። ስለዚህ ለመጀመር በእርግጥ ያው ቴክኖሎጂ እና ኢንፍራስትራክቸር ትልቅ ቻሌንጅ ቢሆንም ቀለል ባለ መንገድ መጀመር ይቻላል። አንደኛ ኦፕሽን። ሁለተኛው እኛ በእርግጥ አሁን በኢትዮጵያ ውስጥ እንደምታውቀው የኢትዮጵያ ኮሞዲቲ ኤክስቼንጅ አለ በጣም ሞደርን እና ሶፊስቲኬትድ የሆነ ትሬዲንግ ፕላትፎርም ይጠቀማል። ይሄ ደግሞ ቴክኖሎጂ አገር ውስጥ አሉ ኢትዮጵያውያን ባለሙያዎች የተሰራ የትሬዲንግ ፕላትፎርም ነው። ስለዚህ ከኮሞዲቲ ኤክስቼንጅ ኤክስፔሪየንስ እንደምናየው ኢትዮጵያ ውስጥም እንደዚህ አይነት ነገሮችን ማድረግ ይቻላል እና አሁን እኛ ምንድነው ይህ ኢትዮጵያ ሴክዩሪቲ ኤክስቼንጅ ገበያ በምንድነው በውጭ ሀገርም ባለሀብቶች፣ በግለሰብም ባለሀብቶች በመንግስትም ትብብር ይቋቋማል ብለን ስናስብ በተለይ የውጭ ሀገር ባለሀብቶችን እየጋበዝንበት አንድ ምክንያት እነኝም ሶፊስቲኬትድ እና አድቫንስ ሊሆኑ ቴክኖሎጂዎችን አኳር ለማድረግ አስፈላጊውን ገንዘብ ከዛ እናገኛለን በሚል እሳቤ ነው ቴክኖሎጂዎቹ ያው አሉ ገበያው ላይ በጣም ብዙ ትሬዲንግ ፕላትፎርምና አይቲ ሲስተም ፕሮቫይድ የሚያደርጉ በዓለም በጣም ብዙ ካምፓኒዎች አሉ እና ከእነሱ ጋር ግንኙነት በመፍጠር ያንን ቴክኖሎጂ ማምጣት ነው። እንዳልከው የተማረ የሰው ኃይል ይፈልጋል። ስለዚህ ቴክኖሎጂ ሲመጣ፣ የቴክኖሎጂ ሽግግር ለሚያስፈልግ መጀመሪያ ላይ የሚሰለጥኑ ሰዎች ይኖራሉ ማለት ነው እና በሚሰለጥኑ ሰዎች ምክንያት ይህን ቴክኖሎጂ አኳያ ስናደርግ ችግሩን በዛ ሂደት ይከናወናል ማለት ነው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸት የበቀለ ነኝ። ጤና ይስጥልኝ።